የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የሁለት ሳምንት ዕድሜ በቀረውና በሶማሌ ክልል በሚካሄደው ምርጫ እንደማይሳተፍ አስታውቋል። የፓርቲው ቃል አቀባይ አቶ አብዱል ቃድር ሀሰን ሂርሞጌ ለዶች ቨለ በስልክ በሰጡት መረጃ ፓርቲው ሁለት ሳምንት ከቀረው የሶማሌ ክልል ምርጫ በተለያዩ ምክንያቶች ራሱን ማግለሉን ተናግረዋል። ከምርጫው ራሳችንን ያገለልንበት በርካታ ምክንያቶች አሉ። በመጀመሪያ ብዙ ጉድለቶች አሉት። በመራጮች አመዘጋገብ፣ በመራጮች ካርድ ስርጭት፣ እንደዚሁም በወረዳና ክልል ደረጃ ያለው የምርጫ አሰራር ከገዢው ፓርቲ አሰራር ጋር ተቀላቅሏል። ስራዎቻቸውንና የስራ ፍሰቱ ላይ ምንም ቁጥጥር የለም። በጣም ብዙ የአሰራር ስርዓት መጣስ ነው ያለው። ስለ ሶማሌ ክልል ምርጫ ህገወጥነትና ጭፍን ሁኔታ ማውራት አስቸጋሪ ነው። ፓርቲው ከምርጫ ራሱን ለማግለል ባቀረባቸው ምክንያቶች ዙሪያ ከምርጫ ቦርድ ጋር ተነጋግሮ ስለመሆኑ የተጠየቁት ቃል አቀባዩ ለቦርዱ ቅሬታ ማቅረባቸውን ጠቅሰው ባነሷቸው ጉድለቶች ላይ ጉልህ ማስተካከያ አለመደረጉን ጠቁመዋል። አሁን ከአምስት ወራት ቀደም ብሎ በሶማሌ ክልል የምንገኝ ሶስት አራት ፓርቲዎች ያለንን ቅሬታ በጋራ ለብሔራዊ ምርጫ ቦርድ ይከናል። እነሱም የተወሰኑ አጣሪ ኮሚቴዎችን አስራ አራት በሚሆኑ የክልሉ ወረዳዎች በመላክ በርካታ ጥሰቶችን አግኝተዋል። በዚህም ምርጫው ለሶስት ወራት እንዲራዘም ውሳኔ አሳልፈዋል። በዚያ ጊዜ ጉድለቶች ይስተካከላሉ የሚል እምነት ነበረ። ነገር ግን ከሶስት ወራት በኋላ የብሔራዊ ምርጫ ቦርድ በነበሩት ጉድለቶች ላይ ጉልህ ለውጥ ሳያደርግ በተመሳሳይ ሁኔታ ሂደቱ እንዲቀጥል አድርጓል በመሆኑ ምርጫው ህወሀት ከ25 ዓመታት በፊት ሲያካሂደው ከነበረው ምርጫ ጋር ተመሳሳይ ነው። main reelectionist before የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በቀጣይ በሰላማዊ መንገድ እንደሚሰራና ለሶማሌ ሕዝብ መብቶች መከበር እንደሚታገል የፓርቲው ቃል አቀባይ ለዶቸ ቬለ ገልጠዋል። በቀጣይ በሰላማዊ መንገድ እንሰራለን። ለሶማሌ ሕዝብ መብቶች መከበር በሰላማዊ መንገድ እንታገላለን። በኢትዮጵያ የሚገኙ ፓርቲዎች ውጥረት እንደዚሁም ጦርነትን አቁመው ወደ ውይይት በመግባት ለችግሩ መፍትሄ እንዲያመጡ ጥሪ እናቀርባለን። በኢትዮጵያ ብሔሮችና ህዝቦች መካከል ትልቅ ክፍተቶች አሉ። በሀገሪቱ በተለያዩ አካባቢዎች ባሉ ቡድኖች እርስ በርስ አለመግባባት አለ። ስለሆነም ወደ ውይይት መጥቶ መነጋገርና ችግሮቻችንን በተገቢው መንገድ መገንዘብ ይኖርብናል። በእውነት በሀገር ውስጥ ያለውን ችግር ዝቅ አድርገንም አንመለከትም። ስለዚህ ችግሩን ለመፍታት የበኩላችንን ለመወጣት ዝግጆች ነን። ትክክለኛ ባልሆነ ምርጫ በመሳተፍ ህዝባችንን ማታለል የለብንም። ስለዚህም ከምርጫው ራሳችንን ማግለላችን ተገቢ ነው ብለዋል። የፓርቲው ቃል አቀባይ አቶ አብዱል ቃድር። ለዲ ደብልዩ ዘገባ ምሳይ ተክሉ ድሬዳዋ።